ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፉት ሶስት ወራት ይህንን ብቃት ለመቀየር ሰፊ ስራ በመሰራቱ ዛሬ በሁሉም ክልል እና በሁለቱ ከተማ ሰላሳ አንድ ገደማ ላብራቶሪዎች ያሉን ሲሆን በቀን 8000 ሰው በኮሮና መያዝ አለመያዙን የሚያሳውቅ ካፓሲቲ ፈጥረናል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሀገሪቱ ፓርላማ ተገኝተው በወቅታዊ ጉዳዩ ዙሪያ ለቀረቡላቸው ጥያቄ ከሰጡት ምላሽ የተወሰደ ነው። የዕለቱ አብይ ርዕስ ትኩረት ያደርግበታል። ዛሬ ብታይ ከቤት ኮች ያበራው ሰኔ አንድ ቀን ልክ የዛሬ 15 ዓመት የ1997ቱን ምርጫ ተከትሎ በመንግሥት ኃይሎች በተወሰደ የኃይል እርምጃ ለተገደሉ መታሰቢያ ይቁም ጥያቄ፣ በትላንትናው ዕለት በዓለም ዙሪያ በብዙ አስር ሺዎች የሚቆጠሩ ሰዎች ከተሳተፉባቸው በጸረ ዘረኝነት ላይ ያተኮረው የተቃውሞ ሰልፎች የሮም፣ የለንደን፣ የበርሊን፣ የብራስልስና የፓሪስን ጎዳናዎች መልከት እናደርጋለን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሰኔ 1 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅ ይታየ ከቴክኒክ አቀናባሪው ንጉሱ ታምሬ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅ ይታየ ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ይታየ ነኝ። የኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በፈቃዳቸው ከኃላፊነታቸው መልቀቃቸውን አስታወቁ። ውልጌታ አጽብሀ ከመቀሌ የሚከተለውን ዘገባ አድርሶናል። የፌዴሬሽን ምክር ቤትን ምላሽ ባገኘን ጊዜ ደግሞ ይዘን እንመለሳለን። የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በዛሬው ዕለት ለትግራይ ክልል ሚዲያዎች በሰጡት መግለጫ ስልጣናቸው በገዛ ፈቃዳቸው ለመልቀቅ የወሰኑት የፌዴሬ ህገ መንግስት በየቀኑ እየተጣሰ በመሆኑ ነው ብለዋል። እንዲሁም በመግለጫቸው አምባገነንነት ከሚያራምድ ቡድን ጋር ለመስራት ፈቃደኛ አይደለሁም በማለትም ገልጸዋል። በአሁኑ ጊዜ በምርጫ ጉዳይ የህግ ትርጉም በመፈለግ ስልጣን ለማራዘም እየተፈጸመ ያለው ስራ ህገ መንግስታዊ አይደለም ያሉት ወይዘሮ ኬሪያም በስልጣን ላይ ያለው አካል ካለ ህዝብ ውሳኔ ባለበት ለመቆየት መወሰኑን ይህንንም ህጋዊ ለማድረግ ክፍተት በመፈለግ ህገ መንግስታዊ ከሆነው መንገድ ውጭ ባልተለመደ አካሄድ ህገ መንግስቱን እንዲተረጎም ግፊት እየተደረገ ነው ሲሉ ተናግረዋል። ይህም በፌዴሬሽን ምክር ቤት ሳይወሰን አስቀድሞ የተወሰነ መሆኑን ጠቅሰው ትልቅ ታሪካዊ ስህተት ነው በማለት ከሰዋል። በዚህ ሂደት መሳተፍ በህገ መንግስት መሰረት የተሰጠኝን ኃላፊነት መዘንጋት ነው፣ እንዲሁም ለቆምኩለት አላማና ህሊናዬ ስለማይቀበለው በገዛ ፈቃዴ ስልጣኔን ለቅቅ ያለው ብለዋል። ለህገ መንግስቱ ለህዝቦቼና ለህሊናዬ የገባሁት ቃል ለማክበር ስል በገዛ ፍቃዴ ከፌዴሬሽን ምክር ቤት አፈ ጉባኤነቴ ያሰናበትኩ መሆኔን አሳውቃለሁ። ወይዘሮ ኬሪያ የህዝባዊ ወያነ ሀርነት ትግራይ ህወሀት የስራ አስፈጻሚ ኮሚቴ አባል ናቸው። ለአሜሪካ ድምጽ ሙልጌታ ጽብሃም እመቀለም የወይዘሮ ኬሪያ ኢብራሂምን ክሶች በተመለከተ ከፌዴሬሽን ምክር ቤቱ ምላሽ እንዳገኘን ይዘን እንቀርባለን። ባለፉት 24 ሰዓታት ውስጥ በተከናወነው 4775 የላቦራቶሪ ምርመራ 136 ሰዎች ላይ ቫይረሱ እንደተገኘ ተገልጿል። በአጠቃላይ በሀገሪቱ ለቫይረሱ መጋለጣቸው በምርመራ የታወቀላቸው ሰዎች ቁጥር 2156 መድረሱ ነው። ዛሬ የተገኙት ግለሰቦች አንድ ዓመት እስከ 97 ዓመት የዕድሜ ክልል ውስጥ የሚገኙ 85 ወንዶችና 51 ሴቶች ሲሆኑ 124 ኢትዮጵያውያንና ና አስራ ሁለቱ የውጭ ሀገር ዜጎች መሆናቸው ተገልጿል። 115 ሰዎች ከአዲስ አበባ፣ 9 ከኦሮሚያ ሰባት ከትግራይ ሁለት ከሐረሪ ሁለት ከሶማሌ ና አንድ ሰው ከደቡብ ክልል መሆናቸውን ነው የጤና ሚኒስቴር በፌስቡክ ገጹ ላይ ይፋ ያደረገው። በሌላ በኩል ስምንት ሰዎች ከአዲስ አበባ አምስት ከአማራ ክልል ሁለት ከአፋር ክልል ና ሁለት ከቤንሻንጉል ጉሙዝ ክልል በጥቅሉ አስራ ሰባት ሰዎች ከበሽታው ማገገማቸውን እና በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር ሶስት መቶ ስልሳ አንድ መድረሱንም ሚኒስቴሩ አስታውቋል። እስካሁን በኢትዮጵያ 147735 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። በዓለም ዙሪያ ደግሞ በኮቪድ-19 ምክንያት ህይወታቸውን ያጡት ሰዎች ቁጥር ከ403 ሺህ በቫይረሱ የተጠቁት ሰዎች ደግሞ ከ7 ሚሊዮን ማለፋቸውን የዩናይትድ ስቴትሱ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ አመልክቷል። በቫይረሱ የተያዙና የሞቱ ሰዎች ብዛትን በተመለከተ ከዓለም ትልቁን አሀዝ የያዘችው ዩናይትድ ስቴትስ በአሁኑ ወቅት በተጠቂዎቹ ቁጥር ከ2 ሚሊዮን ለህልፈት የተዳረጉባት ደግሞ ከአንድ መቶ አስር ሺህ መብለጣቸውን የሆፕኪንስ ዩኒቨርስቲው መረጃ አስታውቋል። በኮቪድ-19 ሳቢያ በሞቱ ሰዎች ቁጥር ብዛት ብሪታንያ፣ ብራዚል እና ጣሊያን ዩናይትድ ስቴትስን ይከተላሉ። በቫይረሱ ተጠቂዎች ቁጥር ደግሞ ብራዚል በሁለተኝነት፣ ከዚያም ሩሲያና ብሪታንያ ተመዝግበዋል። በዓለም አቀፉ ወረርሽኝ ይዞታ ከወደ ኒውዚላንድ መልካም ዜና እየተሰማ ነው። ሀገራቸው የኮቪድ-19ን ስርጭት መግታቷን ጠቅላይ ሚኒስትሯ ጃሲንዳ አደርን በዛሬው ዕለት ይፋ አድርገዋል። ኒውዚላንድ የቫይረሱን ስርጭት ለመክታት ካጸናቻቸው የእንቅስቃሴ እገዳዎች እስካሁን ያልተነሱቱ እንዲነሱ ወስናለች። ድንበሮቿ ግን እንደተዘጉ ነው የሚቆዩት። ይህ በዚህ እንዳለ የዓለም የንግድ ማዕከሏ የዩናይትድ ስቴትሷ ግዙፍ ከተማ ኒውዮርክ ቀስ በቀስ እየተከፈተች ነው። በሰሞኑ የተቃውሞ ሰልፎችና ሁከቶች ምክንያት ተጥሎባት የነበረው የሰዓት ላፊ ገደብ ከተነሳ በኋላ እያንሰራራች ባለችው ኒውዮርክም ሆነ በሌሎች አካባቢዎች የአደባባይ እንቅስቃሴዎች ውስጥ የተሳተፉ ሁሉ እንዲመረመሩ የኒውዮርክ ከተማ ከንቲባና የሌሎች አካባቢዎችም አገረ ገዢዎች እያሳሰቡ ናቸው። ሰሎሞን አባተ ዝርዝሩን ይዟል። ኒውዮርክ ሀገር ብትሆን ኖሮ ከና አካባቢዋ ከሁለት ትሪሊዮን ዶላር በላይ በሚውለው አጠቃላይ የውስጥ ምርቷና በየዕለቱ በምታንቀሳቅሰው ነዋይ በዓለም አስራ ሦስተኛዋ ግዙፍ ምጣኔ ሀብት ትሆን ነበር። ከስምንት ሚሊየን በላይ ከሆኑ የውስጥ ነዋሪዎቿና ከሚነገሩባት ከስምንት መቶ በላይ የዓለም ቋንቋዎች በታላቅነቷ ኒውዮርክ ጎን የሚቆም ሌላ ማንም ከተማ ቢያንስ በዩናይትድ ስቴትስ የለም። የዘመኑ ወረርሽኝ ዓለምን ያዳረሰ ጊዜም እያገኛት ያለው ጉዳት የዚያኑ ያህል ሆነ። ወደ ሀያ ሁለት ሺህ የሚጠጋ ቁጥር ያለውን ሰዋን በአራት ወር ጊዜ ውስጥ በኮቪድ-19 ምክንያት አጣለች። ከሁለት መቶ ስምንት ሺህ በላይ ሰው ለአዲሱ ኮሮና ቫይረስ ተጋልጦባታል። የሰውን ሕይወት ለማትረፍ ሲባል ንግድና ወረቷን ወደ ጎን አደረገችና ያቺ የማትተኛ ህይወታምና የወከባ ከተማ ትዘጋ ዘንድ ግድ ሆነ። በዚያም ምክንያት ያሰቡት እንደ ተሳካላቸው ባለሥልጣናቱም ጥናቶችም እየተናገሩ ነው። የቫይረሱ መዛመትም በየዕለቱ ይመዘገብ የነበረው የሚረግፍ ህይወት ቁጥርም ዛሬ ረገብ የማለት አዝማሚያ ይዟል። በመሆኑም ኒውዮርክ እንደገና ልትከፈት ነው። ዛሬ ብቻ ወደ ግማሽ ሚሊየን የሚጠጋ ቁጥር ያለው ሰው ወደ ሥራው ይመለሳል ተብሎ ሲወራ ውሏል። ይህ የከተማይቱ መከፈት የመጀመሪያው ምዕራፍ መጀመሪያ ነው። ሦስት ወራት ለሚሆን ጊዜ ከምድር ለምድር ባቡር ርቀው የቆዩ ነዋሪዎቿም ዛሬ ታሪካዊውን የህዝብ ማመላለሻቸውን መልሰው እያዩት ነው የግንባታ የፋብሪካ የጅምላ ማከፋፈያዎች ሰራተኞችና አንዳንድ ቸርቻሪዎችም ዛሬ ወደ የስራ ገበታቸው ብቅ ብቅ ብለዋል ከትላልቆቹ የኒውዮርክ ሱቆች አንዳች ሸቀጥ መግዛት የሚፈልግ ቢኖር በእርግጥ እንደ ወትሮው ወደ ውስጥ ገብቶ አይፍሰስበት እንጂ በየማዕዘናቱ ካሉ የውጭ በሮች ወይም መስኮቶቻቸው እያነሳ መሄድ ይችላል ምግብ ቤቶቹና መዝናኛዎቹ ግን ምናልባት እስከ ወሩ መጨረሻ ለቀሪ ሶስት ሳምንታት ያህል አይከፈቱም። ይህ በእንዲህ እንዳለ ግን ከጥቁሩ ጆርጅ ፍሎይድ ሞት ጋር ተያይዞ በተነሱ የተቃውሞ ሰልፎች ላይ የነበሩ ሁሉ እንዲመረመሩ የከተማይቱ ከንቲባን ቢል ደብላሲዮን ጨምሮ ሌሎችም ሀገረ ገዢዎችና ባለስልጣናት ውትወታ ጀምረዋል። ኒውዮርክ ውስጥ አስራ አምስት ተጨማሪ የምርመራ ጣቢያዎች መከፈታቸውን ከንቲባው አስታውቀው አትዘናጉ ዛሬውኑ ተመርመሩ ብለዋል። የአትላንታ የሲያትል እና የሳን ፍራንሲስኮ ክፍለ ግዛቶች እና ከተሞች ባለስልጣናትም ተመሳሳይ ጥሪ አሰምተዋል። በፍሎሪዳ ክፍለ ግዛት ደግሞ ትናንት እሁድ ተጨማሪ 1180 የኮሮና ቫይረስ ተያያዦች መገኘታቸውን የክፍለ ግዛቷ የጤና ባለስልጣናት ተናግረዋል። በየቀኑ የሚገኙት አዲስ ተጠቂዎች ቁጥር ከ1 ሺ የበለጠ ሲሆን አምስተኛ ቀኑ መሆኑን ሳይገልጹም አላለፉም። ፍሎሪዳ ያሉ የወረርሽኙ አዋቂዎች ሰው የተዘጉ እንቅስቃሴዎች ሲከፈቱ አካላዊ ርቀትን ችላ ያለ መሆኑን እንዳስተዋሉ ይናገራሉ። የተቃውሞ እንቅስቃሴዎቹን ተከትሎም የቫይረሱ ተያያዦች ቁጥር መጨመር እንደጀመረ ነው አክለው የገለጹት። ይህ በዚህ እንዳለ የፍሎሪዳ ሪፐብሊካን ሴኔተር ሪክ ስካት ቻይና የኮቪድ-19 መከላከያ ክትባት እንዳይገኝ አሻጥር ልትፈጽም እየሞከረች ነች ሲሉ መወንጀላቸው ተሰምቷል። ስካት ለቢቢሲ በሰጡት ቃል የስለላ ማህበረሰባችን መረጃ ደርሶታል ብለዋል። ዩናይትድ ስቴትስ ወይም ብሪታንያ ከሌሎች ቀድመው ክትባቱን ቢያገኙ ቻይና ደስ የሚላት አይደለችም ያሉት ሴኔተሩ ማስረጃ ለመስጠት ግን ፈቃደኛ አልሆኑም። ቻይና ለውንጀላው እስካሁን ምላሽ አልሰጠችበትም። በሌላ ዜና ባለም ዙሪያ የኮሮና ቫይረስ ስርጭትን ለመከላከልና ለመቆጣጠር በተወሰዱት የእንቅስቃሴ እገዳዎች የብዙ ሚሊዮን ሰዎችን ህይወት ከሞት ለማዳን መቻሉን ዛሬ ይፋ የሆኑ ጥናቶች አመልክተዋል። የለንደን ኢምፔሪያል ኮሌጅ ባወጣው ጥናት እንግሊዝ፣ ፈረንሳይ፣ ስፔን፣ ስዊዘርላንድ እና ጀርመንን ጨምሮ በ11 የአውሮፓ ሀገሮች ትምህርት ቤቶችንና የግድ ክፍት መሆን የሌለባቸውን መስሪያ ቤቶች መዝጋትን ጨምሮ በተወሰዱ የእንቅስቃሴ እገዳዎች ምክንያት ሶስት ሚሊዮን የሚጠጋ ህይወት ለማትረፍ እንደተቻለ ነው የገለጹት። ከብሪታንያው ጥናት ጋር ተያይዞ የታተመ ሌላ ዩናይትድ ስቴትስ ውስጥ የተከናወነ ጥናት እንዳመለከተው ደግሞ ቻይና፣ ዩናይትድ ስቴትስ፣ ጣሊያን፣ ፈረንሳይ፣ ደቡብ ኮሪያ እና ኢራን ውስጥ የተወሰዱት የእንቅስቃሴ ክልከላ ፖሊሲዎች አምስት መቶ ሰላሳ ሚሊዮን ሕዝብ ለቫይረሱ ከመጋለጥ ተከላክለዋል ይላል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊሶች እጅ እያለ ሕይወቱ ላለፈው ጥቁር አሜሪካዊ ጆርጅ ፍሎይድ የጸሎትና የቀብር ስነ ስርዓት ነገ ማክሰኞ ቴክሳስዋ ሂውስተን ከተማ ውስጥ ይከናወናል። በዛሬው እለትም ለቀስተኞች በከተማዋ በሚገኘው ፋውንተን ኦፍ ፕሬይዝ ቤተ ክርስቲያን ለጆርጅ ፍሎይድ አክብሮታቸውን በመግለጽ የመጨረሻ ስንብት ያደርጋሉ። የጆርጅ ፍሎይድን ሞት ተከትሎ በዩናይትድ ስቴትስና በዓለም ዙሪያ በበርካታ ከተሞች የፖሊሶች የጭካኔ አድራጎትን የሚቃወሙ ሰልፎች ለቀናት ተቀጣጥለው ከርመዋል። የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ተፎካካሪ የቀድሞ ምክትል ፕሬዝደንት ጆ ባይደን ከጆርጅ ፍሎይድ ቤተሰብ ጋር ለመገናኘትና የጸሎት ስነ ስርዓቱ ላይ በቪዲዮ አማካይነት መልእክት ለማስተላለፍ ወደ ሂውስተን እንደሚጓዙ ረዳታቸው አመልክተዋል። ፕሬዝደንት ዶናልድ ትራምፕ ደግሞ የዋሽንግተን ዲሲን ሕግ አስከባሪዎች እንዲያግዙ ተሰማርተው የነበሩ የብሔራዊ ዘብ ወታደሮች መውጣት እንዲጀምሩ ትናንት ትዕዛዝ ሰጥተዋል። በሌሎች ከተሞች ባለፉት ቀናት በተቃዋሚ ሰልፈኞችና በፖሊሶች መካከል ግጭቶች መቀነሳቸውን ተከትሎ ተመሳሳይ እርምጃዎች እየተወሰዱ ናቸው። ሕግና ስርዓት መከበር አለበት ብለው አዘውትረው ሲናገሩ የቆዩት ፕሬዝደንት ትራምፕ የፖሊስ በጀት እንዲቆረጥ ወይም ሙሉ በሙሉ እንዲዘጋ የሚቀርቡትን ጥያቄዎች በትዊተር ተችተዋል። የፕሬዝደንቱ ሪፐብሊካን ፓርቲ የመወሰኛ ምክር ቤት አባል ሚት ሮምኒ ደግሞ በትናንት እሁድ የዋሽንግተን ዲሲ የተቃውሞ ሰልፍ ላይ ተገኝተዋል። ላለፉት ሁለት ሳምንታት ገደማ በዘለቁት ሰልፎች ላይ ከሪፐብሊካን ፓርቲው በኩል መሳተፋቸው የታወቀ የመጀመሪያ የኮንግረስ አባል መሆናቸው ነው ሚት ሮምኒ። ይህ በዚህ እንዳለ የአርባ ስድስት አመቱ ጆርጅ ፍሎይድ ነጩ ፖሊስ አንገቱን በጉልበቱ ከስምንት ደቂቃ በላይ ተጭኖት ህይወቱ ያለፈባት የሚኒያፖሊስ ከተማ ከአስራ ሁለቱ የከተማ ምክር ቤቱ አባላት ዘጠኙ የፖሊስ ሰራዊቱ እንዲበተል ለማድረግ ቃል ገብተዋል። የከተማዋ ከንቲባ ጄኮብ ፍራይ ደግሞ ፍሎይድን አንገቱን በጉልበቱ ተጭኖ ለህልፈት ያበቃው ፖሊስ ክስ እንዲመሰረትበት ድጋፍ መስጠታቸው ሲታወስ የፖሊስ ሰራዊቱ ሙሉ በሙሉ ማስወገድ ሳይሆን የለውጥ እርምጃ ማካሄድን የሚደግፉ መሆናቸውን ተናግረዋል። በመጨረሻም በአፍጋኒስታን የመልሶ እርቅ የዩናይትድ ስቴትሱ ተወካይ ዛልሜይ ኻሊል ዛድ ካታር ውስጥ ከታሊባን መሪዎች ጋር ተገናኝተው ተነጋግረዋል። ለሁለት ዓመታት የተካሄደውን የአፍጋኒስታን ጦርነት ለማቆም የታለመውን የሰላም ውል ተግባራዊነት በተመለከተ እንዳነጋገሯቸው ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ሰኔ አንድ ቀን 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ቆንጅታየን፣ ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኔ አንድ ቀን 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ኢትዮጵያ የኮቪድ-19 ወረርሽኝ መዛመት ለመመከት የዘረጋችው ስልት አደጋውን በመቀነስ የወረርሽኙን ጊዜ በማሳጠርና የምጣኔ ሀብት እድገቱን ማስቀጠል ላይ ያተኮረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ተናገሩ። ከታላቁ ህዳሴ ግድብ ኢትዮጵያ የምታገኘውን ተፈጥሯዊና ህጋዊ ጥቅም ሊጻረሩ የሚችሉ የተባሉ ኃይሎችንም አስጠንቅቀዋል። መለስካቸው አምሐ ጠቅላይ ሚኒስትሩ ዛሬ በፓርላማ ተገኝተው ለቀረቡላቸው ጥያቄዎች የሰጧቸውን ምላሾች ተከታትሎ ተከታዩን አጠናቅሯል። ጠቅላይ ሚኒስትር አብይ አህመድ ዛሬ የተወካዮች ምክር ቤት አባላት በተለያዩ የሀገሪቱ ወቅታዊ ጉዳዮች ላይ ላቀረቡላቸው የተለያዩ ጥያቄዎች ምላሽ ሲሰጡ የኮሮና ወረርሽኝን በተመለከተ የተነሱት ጥያቄዎችን እጅግ ወቅታዊነትና ተገቢነት ጠቅሰው መንግስታቸው የተከተለውን የመፍትሄ መንገድ አብራርተዋል። ዓለም አቀፋዊ ወረርሽኝ ኮቪድ-19 ሁሉንም የዓለም አገሮች ያዳረሰ በሽታ መሆኑን አስታውሰው ተጽዕኖ ግን ከአገር አገር እንደሚለያይ አመልክተዋል። በተለይም ባደጉ ሀገሮችና እንደ ኢትዮጵያ ባሉ ድሃ ሀገሮች ላይ በሽታው የሚያሳርፈው በትር የሚያስከትለውን ተጽዕኖ እንደሚለያይ አስረድተዋል። የኢትዮጵያንም የራስዋን ልዩ ሁኔታዎች ከተመን በማስገባት መንግስታቸው ኮቪድን ለመመከት የዘረጋውን ስልት አብራርተዋል። የሶስተኛው ዓለም ሀገራት የሚደርስባቸው ምት ከአድቫንስድ ኢኮኖሚ አንጻር ዝቅተኛ ቢሆንም ከዚያ የመውጣት የማገገም እድላቸው ግን ረዘም ያለ ጊዜ ይወስዳል። እኛ በዝቅተኛ ደረጃ ከሚጎዱትና ረዘም ያለ ጊዜ የዘንድሮ የኮሮና ችግር ኢኮኖሚያቸውን ሊፈትንባቸው ከሚችሉ ሀገራት ተርታ ስለሆን ሙሉ እሳቢያችንና ስትራቴጂያችን ምቱን መቀነስ፣ ጊዜውን ማሳጠርና የጀመርነውን የእድገት ጉዞ እንዴት ማሳለጥ እንችላለን። ጠቅላይ ሚኒስትሩ አክለውም የኮሮና ቫይረስ ያመጣው አደጋ ማንም ሊያስተውለው የሚችልና ገሃድ ቢሆንም ከዚህ ፈተና ጋር ግን መልካም እድሎችን ማግኘት እንደሚቻል ጠቁመዋል። በዚህም መሠረት በጤና፣ በምጣኔ ሀብት፣ በማኅበራዊና በሌሎችም ዘርፎች የሚታዩትን ፈተናዎች በወጉ በመመርመርና ትክክለኛ እርምጃዎች በመውሰድ ለእድገት የሚበጁ መልካም ሥራዎችን ማከናወን እንደሚቻል በራሱ በጤናው ዘርፍ በመጀመሪያ ያጋጠመውን ተግዳሮት ለመፍታት በተሰራው ሥራ የተገኘውን በምሳሌነት ጠቅሰዋል። ባለፉት ሶስት ወራት ይህንን ብቃት ለመቀየር ሰፊ ስራ በመሰራቱ ዛሬ በሁሉም ክልል እና በሁለቱ ከተማ ሰላሳ አንድ ገደማ ላብራቶሪዎች ያሉን ሲሆን በቀን ስምንት ሺህ ሰው በኮሮና መያዝ አለመያዙን የሚያሳውቅ ካፓሲቲ ፈጥረናል። አስቡት፣ በሦስት ወር ጊዜ ውስጥ ነው ሰላሳ አንድ ላብ በቀን ስምንት ሺህ አቅም ይፈጠር ነው። ይሄም በኩፉኝ፣ በወባ፣ በካንሰር፣ በኩላሊት፣ በሁሉም በሽታ ይሄ አቅም ተፈጥሮ ቢሆን ኖሮ የጤና ስርዓታችን ምን ያክል ሕይወት ሊታደግ እንደሚችል መገመት ይቻላል። በዚህ ግን አላበቃንም። በዚህ ሳምንት መጨረሻ ድረስ ተጨማሪ ሰባት ላቦች ስለሚከፈቱ ወደ 38 ላብ ያድጋል። በሰኔ ወር መጨረሻ 15 ተጨማሪ ላቦች ይከፈታሉ። አጠቃላይ በሐምሌ ወር ውስጥ ከ14 ሺህ ሰው በላይ በቀን የመለየት አቅም እንፈጥራለን። በምጣኔ ሀብቱ መስክ ኮሮና ቫይረስ ያስከተለው ችግር እንዳለ ሆኖ በተወሰዱት እርምጃዎች የሀገሪቱ ኢኮኖሚ በስድስት በመቶ እንደሚያድግ ተናግረዋል። ይህ የመንግስታቸው ግምት ቢሆንም ዓለም አቀፉ የገንዘብ ድርጅት በበኩሉ ከሶስት በመቶ በላይ እንደሚያድግ መመስከሩን ለምክር ቤቱ አባላት ገልጸዋል። ከምክር ቤቱ አባላት መካከል ስለ ታላቁ ሕዳሴው ግድብ ጥያቄ ያቀረበው ነበሩ። የሕዳሴው ግድብ ለእኛ ለኢትዮጵያውያን የሕልውናችን መሰረት ከሁሉም ፕሮጀክቶቻችን የበለጠ ሁሉም ኢትዮጵያ የሆነ ዜጋ በሙሉ እንደ አይነ ብሌኑ የሚጠብቀው መሆኑ ይታወቃል። በመሆኑም አዲሱ አመራር ወደ ስልጣን ከመጣ ቀን ጀምሮ በፕሮጀክቱ ላይ የነበሩ ክፍተቶችን በመገምገም የማስተካከያ እርምጃዎችን በመውሰድ በተሻለ ጥራትና ፍጥነት ፕሮጀክቱን እያስቀጠለ መሆኑን የምክር ቤት አባላት በተለያየ ጊዜ ባካያነው ክትትልና ግምገማ አረጋግጠናል። ሆኖም ግን አንዳንድ የፖለቲካ ፓርቲዎችና ግለሰቦች ይህን እውነታ በመተው አዲሱ አመራር የሕዳሴው ግድብ ለውጭ ኃይሎች እንደ መደራደሪያ አቅርቦታል፣ የአሜሪካ ድርድርም ቢሆን በቸልተኝነት የተገባበት የሕዳሴውን ግድብ በገንዘብ ለመቀየር ሆን ብሎ የተሸረበ ሴራ ነው። አሁን ከድርድር ወጣን የተባለውም የህዝቡን አዝማሚያ በማየት ነው በማለት በተለያየ መንገድ ህዝብንና መንግስትን ለመነጣጠር የሚሰሩ ኃይሎች ስላሉ የመንግስት ግልጽ አቋም ለህዝብ ቢብራራ። በሌላ በኩል ችግሩን በሰላማዊ መንገድ ለመፍታት ምን እየተሰራ ነው? ይህ ሳይሆን ቀርቶ ግብፅ አሁን በጀመረችው የእንቢተኝነት አግባብ ቀጥላ እዘናዝርብን የምትሞክረው ማንኛውም አይነት ጥቃት ቢኖር መንግስት ምን ዝግጅት አለው? ጠቅላይ ሚኒስትሩ በጉዳዩ ላይ ሰፊ ማብራሪያ ሰጥተዋል። በአሉባልታ ባልታ ደረጃ የሚናፈሰውን ማለትም በስልጣን ላይ ያለው መንግስት ግድቡን ለድርድር አቅርቦታል የሚለውን የምክር ቤቱ አባላት ባላቸው ኃላፊነትና ስልጣንም ሊያጣሩ የሚችሉ መሆናቸውን ጠቁመው ወደዚህ ዝርዝር መግባቱን የምክር ቤቱን ክብር ማውረድ እንደሆነ ቆጥረውታል። ይሁንና የግድቡ ስራ ያጋጠመውን እንቅፋቶች ዘርዝረው የለውጡ አመራር ኃይል ያሉትን ስልጣን ከያዘ በኋላ የተፈጠሩትን እንቅፋቶችና ስህተቶች አርሞ አሁን ከደረሰበት ደረጃ ማድረሱን አባላቱ ራሳቸው ሄደው መመስከር እንደሚችሉ ገልጸዋል። በዲፕሎማሲው ረገድ የተሠራውን ከጠቆሙ በኋላ ግን ከግድቡ የሚገኘውን ጥቅም ኢትዮጵያን ሊያሳጣ የሚከጅል ኃይል ካለ ያለውን ምርጫ አሳይተዋል። እናንተ ማገዶ መሸከም ሲወርድ ሲዋረድ የወረሳችሁት ነው ንጹህ መጠጥ ውሃ አያስፈልጋችሁም፣ ኤሌክትሪክ አያስፈልጋችሁም የሚለን ኃይል ደግሞ ለመቀበል ትንሽ ይቸገራል። ያደጉ ሀገራት ከእርዳታ ከልመና ውጡ እደጉ ብለው ውሌ ይናገራሉ፣ ይወቅሳሉ፣ ይጽፉብናል። እንውጣ። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛ ማገዝ አለባቸው። አካባቢ እንጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነትን ቀንስ፣ የሰው እውቀት ጉልበት እንጠቀም፣ እንደግን ያሉ ከዚህ ውጭ ምንም መሻት ኢትዮጵያ የላት። ይሄ መሻቷ ደግሞ የሚያስቆመው ኃይልና የሚከላከል ኃይል ካለ ትርጉም የለውም ለእኛ መኖርም አለመኖርም። በሀያ አንደኛ ክፍለ ዘመን ያን የሚያክል ማገሩ የተሸከመች የምትሄድ እናት ከማየት በላይ ውርደትም ሞትም የለም። እሱን ማቆም እስካልቻል ድረስ ከዛ የከፋ ማዕትና ችግር አይመጥ ምርጫን በተመለከተም የምርጫ ቦርድ ባቀረበው ምክረ ሀሳብ በመመስረት የህዝብ ተወካዮች ያሳለፈውን ውሳኔ አስታውሰው አንድ የምክር ቤቱ አባል ጥያቄ አንስተው ነበረ። ይሁን እንጂ አንዳንድ የተፎካካሪ የፖለቲካ ፓርቲ አባላትና አካላት አሁን ያለው መንግስትም ሆነ የህዝብ ተወካዮች ምክር ቤት ከመስከረም ሁለት ሺ አስራ ሶስት በኋላ ህጋዊ መሰረትም ሆነ እውቅና ስለማይኖራቸው አማራጭ መፍትሄ የፖለቲካ ውይይት ማለትም የሽግግር መንግስት ወይም ባለ አደራ መንግስት መመስረት እንደሚገባና ይህ የማይሆን ከሆነ በሀገሪቱ ከፍተኛ ነውጥና ቀውስ እንደሚፈጠርና ይህንንም እንቅስቃሴ የመከላከያ ሰራዊትም ሆነ የጸጥታ ኃይሎች ጭምር ድጋፍ እንደሚሰጣቸው በተለያዩ የመገናኛ ብዙኃን መግለጫ የሚመስል አስተያየቶችን እየሰጡ ይገኛሉ። በሌላ በኩል ደግሞ በትግራይ ክልል የ2012 ምርጫ ቀደም ሲል በተያዘው የጊዜ ሰሌዳ መሰረት ለማካሄድ የሚያግድ ኃይል እንደሌለ ህወሓት መግለጫ እየሰጠ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር እነኚህን የሁለቱንም ወገኖች ይህ ህገ መንግስታዊ አካሄዶችን እንዴት ሥርዓት ማስያዝ፣ ማስተናገድና ምላሽ መስጠት ይቻላል? ሚኒስት አቅጣጫ እንደ መንግስት እየተያዘ ይገኛል ማብራሪያ ቢሰጡ አመሰግናለሁ። ጠቅላይ ሚኒስትር አብይም ለጥያቄው መልስ ሰጥተዋል። እኛ የምክር ምክር ቤት የወሰነው ውሳኔ ተቀብለን መፈጸም እንጂ የበላይ አካል የበላይ የስልጣን አካል የወሰነው ውሳኔ መልሰን እንደ መንግስት ልንነጋገርና ልንቀይር የሚያስችል አቅም የለም፣ ህገ መንግስታዊ አቅም የለም። በዚህ በዚህ ምክንያት ወደ አጣሪ ጉባኤ ሄደው አጣሪ ጉባኤው ባልተለመደ መንገድ በቴሌቪዥን በይፋ ከወትሮ በተለየ መንገድ ውይይት አካሂዷል። ሁላችሁም ሰምታችኋል። ይሄ ጥሩ ልምምድ ነው ለኢትዮጵያ። የደረሰበትን ድምዳሜ ለፌዴሬሽን ምክር ቤት አቅርቧል። ፌዴሬሽን ምክር ቤት ምን እንደሚወስድ አናቅም። አሁን በጉዳዩ ተወያይቶ ውሳኔ ሲሰጥ ያን ውሳኔ እንደ መንግስት እናስፈጽማለን። የእኛ ስራ በህግ አግባብ የተፈጸመውን ማንኛውም ውሳኔ በተገቢው እንዲፈጸም ማድረግ ነው እንጂ ህጉን መቀልበስ የሚያስችል ስልጣን ለአስፈጻሚው አልተሰጠም። በዚህ አግባብ ጉዳዩ ቢታይ መልካም ይሆናል። ከምርጫ ቦርድ አንጻር ሁኔታ አጥንተው አይተው አያዋጣንም፣ ስልጣናችሁን ከፈለጋችሁ ትወስዳላችሁ እንጂ የማይረባ ነገር አንሰራም ማለታቸው በኋላ ላይ ቆይተን ስናየው ለካ የለውጡ እና የትግላችን ፍሬ ነው። ተቋም እየገነባን ነው ማለት ነው። ተቋም እየተገነባ ሲሄድ አስፈጻሚዎች እንዳሻቸው ገብቶ ማድረግ እንዳይችሉ ይከላከላሉ። ለዚህ ምርጫ ቦርድን መመስገን አለበት። የምርጫ ቦርድ ሰብሳቢ ወዜት ብርቱካን ጠንከር ብለው ዴሞክራሲያዊ መትከል ለመፍጠር ኢትዮጵያ ውስጥ መሄድ ያለብን መንገድ በዚህ መንገድ እንጂ እናንተ የምትሉት አይደለም ብለው ከእኛ ፍላጎት ተቃር ነው መቆማቸው ምስጋና የሚያስቸር ብቃት እንደሆነ ነው በኋላ መገንዘብ ይቻሉ። ጠቅላይ ሚኒስትሩ ለሌሎች ጥያቄዎች የሰጧቸውን መልሶች ወደፊት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የሺ 997ቱን ምርጫ ተከትሎ የልክ የዛሬ 15 ዓመት ሰኔ አንድ ቀን አዲስ አበባ ላይ ልጆቻቸው በመንግስት ኃይሎች የተገደሉባቸው ቤተሰቦች አስታዋሽ የለንም ለልጆቻችንም መታሰቢያ የሚያቆምልን አላገኝንም ሲሉ ተናገሩ። በየዓመቱ በጋራ ተሰብስበው የሻማ ማብራት ሥነ ሥርዓት እንደሚያደርጉና ልጆቻቸውን እንደሚያስቡ ልጆቻቸውን ያስታውሱ እንደነበር ገልጠው ዘንድሮ በኮሮና ቫይረስ ወረርሽኝ ሳቢያ መገናኘት እንዳልቻሉ ተናግረዋል። ጭዮን ግርማ የተወሰኑትን አነጋግራ ተከታዩን አጠናቅራለች። እዚህ ወደ እሱ ታናሽ ወንድም አለ። ከትምህርት ቤት ለማምጣት እንግዲህ ግርግር ነበር። እኔና ባለቤቴ ቤትነት ናት፣ ታናሽ ወንድም እንድናመጣ ወደ ቀለማወቅ ትምህርት ቤት እየዝ ነበር። ከዛ ስንመለስ ነው ጓደኞቹ መመጣቱን የነበር ከዛ ከመጣ ስንሄድ ከሁለት ሰዓት በላይ ነው። ደሞ ፈሰሰው ውሃ ጠጥኝ ውሃ ውስጥ እያለ ነበር እንዳይነሻ ያከለከሉት ጓደኛውም እዚያ ዙሪ ከባዎች ነበር። እናንተንም እንደግማቸዋለን እያሉ እዚህ እየተወከሱ አላስቀርባሉ። በኋላ እኛ ከዛ ታናሽ ወንድምን ከትምህርት ቤት ይዘን መጥተን ስንገባም ልጆች ነገሩ። ከዛም ተነስተን ዘውዲቱ ስታለ ከጥቁር አንበሳ ቦታ የለም። በዛም ባየ አካባቢ ያ ቶክስም ስለነበር የተመቱትን ብዙ ልጆች ነበሩ። ጥቁር አንበሳ ዘውዲቱ ሄዱ። ዘውዲቱ ገባ። እዛን ሰዓት ዘዲቱ ብዙ ጥረት አድርገው ለማዳን ብዙ ጥረት አድርገውልን ነበር። ስምንት ሰዓት ሲሆን ህይወቱ አለፈ። አቶ አያሌው ወዳጆ ይባላሉ ልክ የዛሬ አስራ አምስት ዓመት ሰኔ አንድ ቀን ሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት የተገደለ ጌትነት አያሌው የተባለ የ28 ዓመት ልጃቸውን ሁኔታ ሲያስታውሱ ከተናገሩት የተቀነጨበው ነው የሰማችሁት። የምርጫ 97 ውጤት የቀሰቀሰው ግጭት የብዙዎችን ህይወት ለመቅጠፍ ምክንያት ነበር። ከዚያም አሉ አቶ አያሌው ከዚም በቃ አስክሬን ይዘን ወደ ቤታችን ገባ። ከዛ በኋላ በቃ በየ አካባቢ በአዲስ ከተማ የሮቴኔሽ የምትባሉ ሁለት ልጅ መውጣት ተክለ ሃይማኖት አማኒል በየቦታ በቃ የቅይት ረጅብኝ ሆነ ከሁሉም እየተላቀሰን ቤታችን ያይዘን ደባ የተቀረብን አስክሬንም አንሰትም ብሎ ወደ ዳግማዊ ምኒልክ ሆስፒታል ነው ገንዘብ ከፍለው ብዙ ተሰቃይተው ነው ምትል ያለ በቃ ዛንበት አዲስ አበባ ላይ የአጋቢያን ወታደሮች ያወረዱት ጥይት ከዝናብ ዘነ። በእግዚአብሔር ዝናብ አወረደው እንጂ ከዚያ የበለጠም ዝናቡ ምረቱን ሲያወርድ ደማቸውን አጠበው። ካበይ አካባቢ የቅስ ሆነ ጩኸት ሆነ ማምን ጣሊያን ፋሽስት ጣሊያን ያልሰራው ስራ ነው የሰሩብን። በወቅቱ እኛ የአዲግ አዳቢያን ወታደሮች ከዛም፣ ለቀብር ለማግስቱም ወደ ሸጎዴ ሩሳኤል ቤተ ክርስቲያን ስሌ ኢትዮጵያ ባንዲራ ለብሶ በቃሪዛ ነው ይዘውት የወጡት ጓደኞቹ። የኢትዮጵያ ባንዲራ ነው ሰው። ከዛ እንዴት ባንዲራ ይለብሳል? የአንድ ሀገር መሪ እንኳን አይለብሱም ብለው ተኩስ ቆፈቱ ብን አባዲና ፖሊስ ኮሌጅ ላይ። ከዛ እናቶች አባቶች፣ ወጣቱን ወጣቱም አላስገብተው እኛም የላችሁንም ወጣቱን ምገል ብሎ አቀብረን ስንመጣ ከዛ አጅበውን መኖሪያ ቤታችን ላይ ወጣቱ ከድንካን ውስጥ እንዳያወጣ አድርገን እስከ ምሽጡ ምሽቱ ሶስት ሰዓት ድረስ ቆጭ ብሎ ከዛ ተለምሎን መትረየስ ጅብ ላይ ደግነው ከሶስት ሰዓት በኋላ የጌትነትና ዝናቡ አጓናለ ዝናቡ ይዳ ልሽኛ ምንም ነገር እኛ አቅማችንም አይፈቅድም። ሁላችንም ሁለትም የሞታት አለ እኛም አለን አንድ እንኳን የሆነ ነገር እንኳን ማስታወሻ እንኳን መታሰቢያ ሐውልት ተደረገላቸው። እንደገና የሚያስታውሳቸው የለም። በፊት እንደምንም አርገው እንትን ጥፈት ቤት አዘጋጅተው የሆነ ነገር እንኳን በዓመት ልንሰባሰብ ነበረ ወይ ባሉበት ሰዓት አሁንም ምንም ነገር የለም ዘንድሮ ነገር ቢባል ዘንድሮ ደግሞ ይሄንን በሽታ መጥቶ ማንም ከማንም አይገናኝም። በዛ ምክንያት ቀረ። አምላም የተወሰነ ሰው ሄዶ እዛ አክብረናል። በዓመት በዓመት በፊት እናከብር ነበረ። በባህል ደግሞ እንደ ጽፈት ቤቱ ተዘግቶ ነበር የሆነ ሰዓት ላይ። አሁን አምና የተወሰነ ሰው ጀምሮ ነበረ። ዘንድሮ ደግሞ በዚህ በሽታ ምክንያት አይቻልም፣ የተወሰነ ሰው በስተቀር ብላሉ። እኛ ለልጆቻችን የሆነ ማስታወሻ እንኳን ቢያደርጉላቸው ለእኛ ትልቅ ተስፋ ነበር። የአምስት ዓመት ልጃቸው ፍቃዱ ይልማና የ14 ዓመት ልጃቸው አብርሃም ይልማ መኖሪያ ቤታቸው በር ላይ በዚህ በዛሬው ቀን የዛሬ 15 ዓመት የተገደለባቸው ወይዘሮ እቴነሽ ገብሬ ልጆቼን ከቀበርኩ በኋላ ጤና

እነዚህ ቤተሰቦች እስከ ዛሬ በየአመቱ ቀኑን ጠብቀን በእለቱ ከተገደሉት አርባሁለት ወጣቶች ቤተሰቦች ውስጥ ከሰላሳ አምስት በላይ የምንሆነው ሻማ አብርተን አስበናቸው አልቅሰን ሀዘናችንን ተወጥተን ወደ ቤታችን እንገባ ነበር ብለዋል። ነገር ግን መታሰቢያ ቢቆምላቸውና አገር ቢያስታውሳቸው ብለን ሁሌ እናስባለን ይላሉ። ልክ የዛሬ አስራ አምስት ዓመት በዛሬው ቀን መርካቶ፣ አውቶቡስ ተራ፣ አዲስ ከተማና አካባቢው ይህ ድምፅ በርክቶ የተሰማበት ቀን ነበር። ከዚሁ ርዕስ ጋር በተያያዘ ባልደራስ ለእውነተኛ ዲሞክራሲ የተባለው የፖለቲካ ድርጅት የፖለቲካ ፓርቲ ዛሬ ባወጣው መግለጫ ሰኔ አንድ ለተገደሉት ሰዎች መታሰቢያ እንዲቆምና በወቅቱ የሺ ዘጠኝ መቶ ዘጠና ሰባቱን ግጭት ለማጣራት በወቅቱ ተቋቁሞ የነበረው ኮሚሽን ያቀረበውን ሪፖርት ፓርላማው ለታሪክ እንዲያስቀምጠው በመግለጫው ጠይቋል። ተከታዩ ርዕስ ወደ ሰሜን ኢትዮጵያ ይወስደናል። በትግራይ ክልል ከሁለት ወራት በላይ ተገድቦ የነበረው ከቦታ ቦታ እንቅስቃሴ ከዛሬ ልቶ ተፈቅዷል። የክልሉ በክልሉ የኮሮና ቫይረስ ወረርሽኝን ለመከላከል የተቋቋመው ኮማንድ ፖስት አዛዥ ግብረ ኃይል የተለያዩ ውሳኔዎችን ማስተላለፉን ምክትል ርዕሰ መስተዳደሩና የግብረ ኃይሉ ሰብሳቢ ዶክተር ደብረ ጽዮን ገብረ ሚካኤል ማብራሪያ ሰጥተዋል። ምክትል ርዕሰ መስተዳደሩ ሰሞኑን በክልሉ በተቃውሞ ሰልፍ ስለተነሱ የሕዝብ ጥያቄዎችና ስለክልሉ በክልሉ ይካሄዳል የተባለውን ምርጫ አስመልክቶም ማብራሪያ ሰጥተዋል። ሙልጌታ ጽበሀ ተከታትሎታል። የትግራይ ክልል ምክትል ርዕሰ መስተዳድር ና የኮማንድ ፖስቱ ሰብሳቢ ዶክተር ደብረጽዮን ገብረ ሚካኤል ቅዳሜ ዕለት ለክልሉ መገናኛ ብዙሃን በሰጡት መግለጫ ከዞን ወደ ዞን መንቀሳቀስ ላይ ተጥሎ የነበረው ገደብ መነሳቱ ገልጸዋል። እገዳው ከዛሬ ሰኞ ሰኔ አንድ ሁለት ሺ አስራ ሁለት ዓመተ ምረት ጀምሮ ደግሞ ተነስቷል። እንዲሁም መጠጥ ቤቶች እስከ ማታ ሁለት ሰዓት ተገቢ ጥንቃቄ በማድረግ ስራ እንዲጀምሩ ተወስኗል። ሌላው ከዛሬ እለት ጀምሮ የተነሳው እገዳ የመንጃ ፈቃድ ማሰልጠኛ ተቋማት ስልጠና መስጠት እንዲጀምሩ ነው። በዚህ ሂደትም በአንድ ክፍል ውስጥ ከአስር ሰዎች በታች ብቻ ማስተማር እንዳለባቸው ተገልጿል። እገዳው የተነሳው ኮሮና በኢኮኖሚያዊ እንቅስቃሴ እያሳደረው ያለው ተጽዕኖ ለመቀነስ መሆኑ ዶክተር ደብረ ጽዮን ገብረ ሚካኤል ተናግሯል። ኢኮኖሚያዊ ትግራይ ባለው ሁኔታ ስንገመግመው የኢኮኖሚ ተጽዕኖው በትግራይ እየከበደ መሆኑን ነው። በየቀኑ ክትትል ስለሚደረግ እንዲሁም ህብረተሰብ ለየአካባቢው አካባቢው የአስተዳደር አካላት በኢኮኖሚ ጉዳይ ላይ እየተፈጠረ ያለው ተጽዕኖ እየገለጸ ነው። አንደኛው የሚነሳው የዋጋ ንረት ነው፣ በሸቀጦች የሚታየው። ይህንንም የዋጋ ንረት አንዱ ከአቅርቦት ጋር የሚነሳ ሲሆን ሌላኛው ደግሞ ከስራ ማጣት ጋር የሚነሳ ነው። እንቅስቃሴ በመፍቀድም የሚፈቱ አሉ። እንዲሁም ስራ እድል በመፍጠር ችግሩ መፍታት ይቻላል። የክረምት ስራችን በብዛት መንቀሳቀስ የሚጠይቅ ነው። የሚበዛው የኢኮኖሚ እንቅስቃሴ በግብርና የተመሰረተ ነው። በመሆኑም ከጫፍ እስከ ጫፍ ትግራይ በዚህ ክረምት ወደ ኢኮኖሚያዊ እንቅስቃሴ ይገባል። ገጠር ይሁን ከተማም በዚህ የተሳሰረ ነው። በዚህ ደግሞ ማሻሻያ ያስፈልጋል ነው ያሉት የሃይማኖት ተቋማትም እንደየራሳቸው ተጨባጭ ሁኔታ የተጣሉ ገደቦች በማላላት አገልግሎት እንዲሰጡ መፈቀዱ የገለጹት ምክትል ርዕሰ መስተዳድሩ ሁሉም ተግባራት የጥንቃቄ መርሆዎች በመከተል እንዲከናወኑ ተወስኗል ብለዋል። ሰሞኑ በክልሉ በተቃውሞ ሰልፍ ስለተነሱ የህዝብ ጥያቄ በሰጡት ማብራሪያም በትግራይ ክልል የወረዳና የከተማ አደረጃጀት በማዋቀር ህዝብ ቀልጣፋ አገልግሎት እንዲያገኝ እንዲሁም ልማት ለማሳደግ በሚያስችል መልኩ እየተሰራ መሆኑ ዶክተር ደብረጽዮን ገ ገልጸዋል በአካሄድ ጥያቄ ማንሳት ተገቢ ነው ብለው መንገድ በመዝጋት ይሁን ሌሎች መንገዶች ተቃውሞ መጠየቅ ግን የሚደገፍ አይደለም፣ በማለት ተችተዋል። የወረዳ ማዕከልና ሌሎች ተያያዥ ጉዳዮች በወረዳ ምክር ቤት እንዲወሰን ስርዓት ተቀምጧል፣ በማለትም ገልጸዋል። መንገድ ወረዳ ቤት ምህርክ ውስን ክልል ይውስን፣ መፍትሄው የወረዳ ምክር ቤት ነው። መንገድ ስለ ዘጋህ አይወሰንም። ክልልም ይሁን ዞን በዚህ ጉዳይ የመወሰን ስልጣን የላቸውም። የወረዳ አስተዳድርም አይወስንም። የወረዳ ምክር ቤት ነው የሚወስነው። ሁሉንም ወይም አብላጫ ድምፅ ያገኘ የወረዳ ማዕከል ይሆናል። እኔ ያልኩትን ካልሆነ የሚል ትክክል አይደለም። የታዩ ዝንባሌዎች ስህተት ናቸው። ከትክክለኛው መንገድ የወጣ ነው። አንዳችም በክልል መንግስት የሚመለስ ጥያቄ የለም። ወደ ክልል መጠየቅ ካስፈለገ በቀጥታ ወደ ክልል በመምጣት እንጂ መንገድ በመዝጋት አይመለስም። ስለዚህ የተስተካከለ ስርዓት ነው ያመጣ ነው አዲስ ተቋማዊ የሆነ አካሄድ ሁሉንም በዚህ አሰራር ነው የሚፈታው ነው ያሉት። የቆራሪ ከተማ ጉዳይ ከሌሎች አካባቢዎች ይለያል ያሉት ዶክተር ደብረ ጽዮን ጥያቄው ከተማ አስተዳደር መሆን አንፈልግም፣ በገጠር ወረዳ ቀበሌ የሆነን ነው መቀጠል የምንፈልግ የሚል ነው። ይህንን ደግሞ ሕዝብ ከፈለገ መሆን ይቻላል ብለዋል። የካሳ ጉዳይ ደግሞ ትኩረት ተደርጎ እየተሰራ ነው በማለት ገልጸዋል። በምርጫ ጉዳይ በሰጡት ማብራሪያ ደግሞ በክልሉ ምርጫ ለማካሄድ ፖለቲካው ውሳኔ ተወስኖ ተግባራዊ እንቅስቃሴ ተጀምረዋል ያሉ ሲሆን በክልሉ ምርጫ መካሄድ አለበት ብለው ከሚያምኑ የፖለቲካ ፓርቲዎች ጋር በጉዳዩ ላይ መወያየታቸውንም ገልጸዋል። በአጀንዳ መንግስታዊ ውን ይኸውን ልኝ ለትና ይ ምስል አርሰ ውሳነውን ማየት ነው። የምርጫ አጀንዳ መንግስታዊ የሆነ ነው። ራስን እድል በራስ የመወሰን ጉዳይ ተወያይተንበታል። እንደ ፓርቲ አሁን ያለው ጉዳይ ምርጫ ብቻ አይደለም፣ የራስን እድል በራስ መወሰን መብት ነው። ምርጫም የእሱ አካል ነው። ነገር ግን ከሁሉም በላይ የራስን እድል በራስ መወሰን መብታችን ይከበርልን። ህዝባችን የታገለው ለዚህ ነው፣ ራሱን እንዲያስተዳድር የራሱ ፖለቲካ፣ ኢኮኖሚ፣ ባህልና ታሪክ እንዲከበር የራሱም እድል እንዲወስን ነው። እንደሚታወቀው በህገ መንግስቱ አንቀጽ 39 ሙሉ መብት ነው ያለው ይህ ህዝብ ብለዋል። ምርጫ በኮሮና ጊዜ እንዴት መካሄድ እንዳለበት በምሁራን ጥናት አካሄድን ተሞክሮ እየወሰድነን ያሉት ምክትር ስምስተዳድሩ በአሁኑ ጊዜ ምርጫ እያካሄዱ ካሉ ሀገራት ነው ተሞክሮ እየተወሰደ ያለው በማለትም ተናግረዋል። በኢትዮጵያ ወቅታዊ ሁኔታ ደግሞ ለተለያዩ ዓለም አቀፍ ተቋማትና ሀገራት እንዲረዱት በጽሁፍ በመላክ አሳውቀናል በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽቡሃም መቀለም ሙሉጌታ ለዘገባው አመሰግናለሁ። አድማጮች ወደ ዓለም አቀፍ ርዕስ ነው የምንሻገረው። በትናንትና እለት ትላንት እሁድ በአለም ዙሪያ በብዙ አስር ሺዎች የሚቆጠሩ ሰዎች የተሳተፉባቸው በጸረ ዘረኝነት ላይ ያተኮሩ የተቃውሞ ሰልፎች በሮም፣ በለንደን፣ በበርሊን፣ በብራስልስና በፓሪስ መንገዶች፣ በፓሪስ ጎዳናዎች ላይ የተቃውሞ ድምጾች ሲያሰሙ ውለዋል። አንዳንዶቹ ተቃዋሚዎች አፍሪካዊ አሜሪካዊው ጆርጅ ፍሎይድ በሚኒያፖሊስ በፖሊሶች እጅ ሳለ መገደሉ ያስነሳቸው ሲሆኑ በአውሮፓ ሀገሮች የተፈጸሙ ወይም የሚፈጸሙ ዘር ላይ የተነጣጠሩ ጥቃቶችንም ማንሳታቸው አልቀረም ትለናለች። አዳነች ፍስሀዬ ዝርዝር ዘገባውን ይዛ ቀርባለች። ትናንት የአፍና የአፍንጫ መሸፈኛ ጭንብል ያደረጉ በብዙ ሺህ የሚቆጠሩ ሰዎች ሮም በሚገኘው ሕዝባዊ አደባባይ ላይ ዘረኝነትን በመቃወም በተደረገው አብይ ሰልፍ ድምፃቸውን ሲያሰሙ ውለዋል። በአደባባይ በተካሄደው የተቃውሞ ሰልፍ በሌሎች የተቃውሞ ሰልፎች እንደተደረገው ሁሉ ለስምንት ደቂቃዎች ያህል ሟቹን ጆርጅ ፍሎይድን በዝምታ አስበዋል። አንድ የቀድሞ የሚኒሶታ ፖሊስ ጉልበቱን በጆርጅ ፍሎይድ አንገት ላይ ተጭኖ ከስምንት ደቂቃዎች በላይ መቆየቱን ምክንያት በማድረግ ነው ለዛን ያህል ጊዜ በዝምታ የታሰበው። በብዙ ሺዎች የሚቆጠሩ ሰዎች ደግሞ እጆቻቸውን ጨብጠው በመዘርጋት ፍሎይድን ለማሰብ በጉልበታቸው መንበርከካቸውን አዣንስ ፍራንስ ፕረስ የፈረንሳይ የዜና አገልግሎት ዘግቧል። እዚህ መኖር ከባድ ነው ሲል የ32 ዓመት ዕድሜው ሴነጋላዊ ፍልሰተኛ ማሪኬባ ሳማቴ ለአዣንስ ፍራንስ ፕረስ ተናግሯል። ሳማቴን ያስኬደውን የፍልሰተኞች ወደ አውሮፓ መፍለስ ኢጣሊያ ውስጥ ጽንፈኛ ቀኞች ስልጣን እንዲይዙ ማስቻሉን እንደሚቃወም መናገሩን ነው የዜናው አገልግሎት የገለጸው። በለንደንም በአስር ሺዎች የሚቆጠሩ ሰዎች መንገዶች ላይ ወጥተው ሰላማዊ ሰልፍ አካሂደዋል። አንዳንዶቹ መፈክሮችና ምልክቶች አንግበው ለንደን በሚገኘው የአሜሪካ ኤምባሲ ውጭ ተሰልፈዋል። የሰልፉ አዘጋጆች በገለጹት መሰረት የተቃውሞ ሰልፎቹ በብሪታንያ አለ የሚሉትን ዘረኝነትንም የሚቃወሙ ናቸው። አንድ መፈክር ብሪታንያም ጥፋተኛነት እንደሚል ተዘግቧል። በሌሎች የአውሮፓ ሀገሮችም የተቃውሞ ሰልፈኞች በዩናይትድ ስቴትስ ኤምባሲ ውጭ ሆነው ተቃውሞ ማሰማታቸው ተዘግቧል። በደንማርክ መዲና ኮፐንሃገን ከአስር ሺህ በላይ የሚሆኑ ሰዎች፣ በመቶዎች የሚቆጠሩ በቡዳፔስት፣ በብዙ ሺዎች የሚቆጠሩ ማድሪድ ላይም እንደ ተቃውሞ ወጥተዋል። በብራሰልስ ደግሞ በአስር ሺዎች የሚገመቱ ሰዎች የፍትህ ቤተ መንግስት በተባለው ቦታ ላይ ተሰባስበው መዋላቸውን ሮይተርስ የዜና አገልግሎት ዘግቧል። የጥቁሮች ሕይወትም ዋጋ አለው የሚለው መሪ ቃል ፖሊሶች ስለሚያደርሱት ጥቃት ብቻ አይደለም ሲል የሀያ አምስት ዓመት ዕድሜ የምድህ እንደላላ ራንዲ ከየምቤ ለሮይተርስ የዜና አገልግሎት አስገንዝቧል። ለምሳሌ የቤት ክራይ ስንፈልግ በቀላሉ አናገኝም። ከሥራ አቀጣጠር አንጻርም እድሉ የጠበበ ነው። ስለሆነም የሚገጥመን ችግር የፖሊሶች ጥቃት ብቻ አይደለም በማለት ከየምቤ ለሮይተርስ የዜና አገልግሎት አስረድቷል። ኬፖፕ ባንድ ቢቲኤስ ሌብል የተባለው የደቡብ ኮሪያ ቡድን የጥቁሮች ሕይወትም ዋጋ አለው ለሚለው የእንቅስቃሴ ዘመቻ የ1 ሚሊዮን ዶላር ለግሷል። የአሶሺየትድ ፕሬስ የዜና አገልግሎት በገለጸው መሰረት ጀርመን ውስጥ ባለፈው ሳምንት ማብቂያ ላይ በ15000 የሚገመቱ ሰዎች ጸረ ዘረኝነት ተቃውሞ አካሂደዋል። በተቃውሞው ወቅት 100 የሚሆኑ ሰዎች መታሰራቸውን የጀርመን ባለስልጣኖች አስታውቀዋል። የፓሪስ የተቃውሞ ሰልፈኞች ደግሞ የጆርጅ ፍሎይድን አሟሟት ከአራት ዓመታት በፊት በሰሜን ፓሪስ በፖሊሶች እጅ እያለ ህይወቱ ካለፈው ጥቁር ወጣት አዳማ ትራውሬ አሟሟት ጋር አወዳድረውታል። ቤተሰቦቹ ፖሊሶች ባደረጉበት ርብርብ ታፍኖ ነው የሞተው ሲሉ በተደጋጋሚ ተናግረዋል። አውስትራሊያ ላይ ደግሞ በፖሊስ ቁጥጥር ስር እያሉ የሞቱትን የሀገሪቱ ጥንታውያን ነዋሪዎችን በማሰብ የተቃውሞ ሰልፍ አካሂደዋል። አሶሺትድ ፕሬስ የዜና አገልግሎት በገለጸው መሰረት ጥንታውያኑ የሀገሪቱ ተወላጆች ከጠቅላላው የሀገሪቱ ሕዝብ እስከ ሁለት ከመቶ ብቻ ቢሆኑም በሀገሪቱ ካሉት እስረኞች ሀያ ሰባት ከመቶውን አሃዝ የሚይዙት እነሱ ናቸው። አሁን አፍሪካ ነክ ርዕሶች የአፍሪቃ ሀገሮች በዓለም አቀፉ ወረርሽኝ ወቅት የገጠሟቸው ፈተናዎች የበሽታው በፍጥነት መዛመት ብቻ ሳይሆን ስለሚያስከትሏቸው አንድምታዎችም ጭምር ነው ሲሉ የአሜሪካ የረድኤት ባለስልጣናት መናገራቸውን ጠቅሳ የአሜሪካ ድምፅዋ ዘጋቢ አኒታ ፓዋል ከጆሃንስበርግ ዘግባለች። እንዳይጋለጡ በመስጋት በመቶዎች የሚቆጠሩ ህሙማን ከሆስፒታሎች መውጣታቸውን ሞኪ ኤድዊን ኪንዴዛ ከያውንዴ በላከው ዘገባ ገልጧል። አዳነች ፍስሐዬ ሁለቱንም ዘገባዎች አጠናቅራ ለአፍሪቃ ነክሶች እንዲህ አሰናድተዋለች። ዓለም አቀፉ ወረርሽኝ ሊያስከትለ የሚችለው ተመጣጣኝ ምግብ ያለማግኘት ችግር፣ የኢኮኖሚ ድቀት፣ ባህርነትና በነጻነት ላይ ሊኖር የሚችለው ጫና አገሪቱን ለምእተ ዓመታት ያህል ሲያሰቃይ በኖረው የወባ በሽታ ላይ በሚካሄደው ትግል ሊኖረው የሚችለው ተጽዕኖ እንደሚያሳስባቸው አሜሪካውያን የሬዲየት ባለስልጣኖች አስገንዝበዋል። ዩናይትድ ስቴትስ ሌሎች ሀገሮች ኮሮና ቫይረስን ለመታገል በሚያደርጉት ጥረት ለመርዳት ከአንድ ቢሊዮን ዶላር በላይ መድባለች። የሀገሪቱ የውጭ ጉዳይ ሚኒስቴር እንደሚገምተው ከተመደበው ገንዘብ አንድ አራተኛ በላይ ወደ አፍሪካ ሀገሮች ተልኳል። ባለፈው ዓመት የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት እና የውጭ ጉዳይ ሚኒስቴር ለ47 ሀገሮች ተጨማሪ 8.3 ቢሊዮን ዶላር ሰጥተዋል። ይህ ብዙ ገንዘብ ሊመስል ይችላል፣ ነገር ግን በዚህ ገንዘብ ሊሸፈኑ የሚችሉ ተግዳሮቶች በርካታ መሆናቸውን የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት የአፍሪካ ክፍል ከፍተኛ አስተባባሪ ክሪስቶፈር ያኒን ዘርዝረዋል። በተለይም ኮሮና ቫይረስ በባሰ መልኩ በአፍሪካ ሀገሮች ሊዛመት ይችላል በሚባልበት ወቅት አሁን እኛ አፍሪካን በሚመለከት በቅድሚያ ለማድረግ የምንፈልገው ለበሽታው ምላሽ መስጠት ነው። የሚያስከትለውን የምግብ እጥረት፣ የምግብ አቅርቦት መሰናክልን፣ የምጣኔ ሀብትና ስርዓትነትን ለመሳሰሉ ችግሮች መፍትሄ ለማግኘት ማገዝ ነው። በዲሞክራሲ በኩል ወደ ኋላ የመመለስ ሁኔታና በሌሎች የልማት ዘርፎች መሻሻል እንዳይኖር የማድረጉ ጉዳይ ያሳስበናል። ከጤና አንጻር ሲታይ ከሰሃራ በስተደቡብ ባሉት ሀገሮች ውስጥ የወረርሽኙ መዛመት ደረጃ ምን ላይ ሊደርስ እንደሚችል ገና ያየን አይመስልም። የጤናው ክፍል የስራ ብቃት ስርዓት ደካማ መሆን፣ በከተሞች አካባቢዎች የግል ንጽሕና በሚገባ በማይጠበቅበት ሁኔታ ተፋፍገው የሚኖሩ ማህበረሰቦች ማኅበረሰቦች መኖርና ሌሎችም ፈተናዎች አፍሪካ ለወረርሸኙ መዛመት በከፍተኛ ደረጃ እንድትጋለጥ ያደርጋሉ። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት በዓለም ዙሪያ ያለው የወባ ሁኔታ አስተባባሪ ዶክተር ኬኔት ስቴሊ የኮቪድ-19 ጉዳይ ግብረ ኃይል መሪም ናቸው። ሌላ ያልታየ ገዳይ በሽታ ማ አለ ይላሉ። የዓለም የጤና ድርጅት በገለጸው መሠረት በየዓመቱ አራት መቶ ሺህ የሚሆኑ አፍሪካውያን በወባ በሽታ ያልቃሉ። የጤና ሠራተኞችና ባለሥልጣኖች የወባ በሽታን ለመታገል የሚቻላቸውን ሁሉ እያደረጉ ነው ይላሉ ስቲያለይ። እስካሁን ባለው ጊዜ አፍሪካ ውስጥ በኮሮና ቫይረስ ወረርሽኝ የሞቱ ሰዎች ብዛት በአሁኑ ወቅት አገልግሎቶቻችን ሁሉ በሚገባ እየተጠበቁ መሆናቸውን ለማረጋገጥ እየጣርን ነው። አሁን የተደቀኑብን ተግዳሮቶች ከሌሎች ብዙ ቀውሶች ጋር የሚመሳሰሉ ናቸው። ስለሆነም በመጀመሪያ ደረጃ የአቅርቦት ሰንሰለቶቻችን ምን ያህል ውጤት እንዳላቸው እናጤናለን። መድኃኒቶች ሊደርሱ ወደሚገባቸው ቦታዎች ሁሉ እየደረሱ መሆናቸውን ለማረጋገጥ ምን ማድረግ እንዳለብን ጊዜ ወስደን ማሰብና ማጥናት ይኖርብናል። የሚኖረውን ተጽዕኖ ከአሐዝ አንጻር ስናየው ወጪያችን ከ25 እስከ 30 ከመቶ ጨምሯል በዋጋ ሲተመን የጨመረብን ክፍያ ወደ 120 ሚሊዮን ዶላር ይሆናል ይህንን መሠረት በማድረግም በእያንዳንዳቸው ሀገሮች ውስጥ ያሉት የወባ መከላከያና መቆጣጠሪያ አስተባባሪዎችና ዓለም አቀፍ አጋሮች የኮቪድ-19 ወረርሽኝ በተዛመተበት በአሁኑ ወቅት መድኃኒት እንዴት ማዳረስ እንዳለብን አጥብቀን ማሰብ ይኖርብናል 2800 መድረሱን የዓለም የጤና ድርጅት ጠቁሟል። በሌላ ዘገባ ደግሞ ካሜሩን ውስጥ የኮሮና ቫይረስ መዛመት እየበዛ በመሄዱ በሆስፒታል ሲታከሙ የነበሩ በመቶዎች የሚቆጠሩ በሽተኞች በቫይረሱ እንዳያያዙ በመፍራት ከህክምና ቦታዎች እንደሸሹ ሀገሪቱ መግለጿ ተዘግቧል። የኮቪድ-19ን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሠረት ካሜሩን ውስጥ 7400 የቫይረሱ በሽተኞች አሉ። ከሁለት መቶ አምስት በላይ የሚሆኑት ደግሞ ህይወታቸውን አጥተዋል። የጤና ባለስልጣኖች ግን በሽተኞቹ ለሌሎች ህመሞች አስፈላጊውን ሕክምና ካላደረጉ ለኮሮና ቫይረስ በሽታ ተጋላጭ ሊሆኑ እንደሚችሉ በመግለጽ እያስጠነቀቁ መሆናቸው ታውቋል። በሽተኞቹ በብዛት ከሆስፒታሎች የሸሹባቸው ቦታዎች ዋና ከተማዋ ያውንዴ፣ የኢኮኖሚ መዲናዋ ዳውሎ እንዲሁም በሜንዳ እና በፎሳም የተባሉ ምዕራባዊ ከተሞች መሆናቸውን የሀገሪቱ የጤና ሚኒስትር ማናወዳ ማላች ይገልጸዋል። በእነዚህ አካባቢዎች የቫይረሱ መዛመት መጠን በየዕለቱ እየጨመረ መሆኑን ሚኒስትሩ ጠቁመዋል። የጤና ሚኒስትሩ ማናወዳ እንደሚሉት በአንድ ሆስፒታል ውስጥ የኮቪድ-19 በሽተኞች መታከሚያ ክፍል ሲከፍት የሀገሪቱ ነዋሪዎች እዛ ሆስፒታል ብንሄድ የቫይረሱ በሽታ ይዘናል የሚል ፍርሃት ያድርባቸዋል። ህዝቡ ማወቅ ያለበት ለኮቪድ-19 በሽተኞች የሚዘጋጁ ክፍሎች ከሌሎቹ ማከሚያ ቦታዎች የተለዩ መሆናቸውን ነው በማለት ሚኒስትሩ አስገንዝበዋል። ያም ሆነ ግን ፕሬዚደንት ፖል ቢያ ለቫይረሱ በሽተኞች ልዩ ማከሚያ ማዕከሎች እንዲገነቡ መመሪያ በመስጠታቸው መንግስት ልዩ ማዕከሎች እየገነባ መሆኑን የሀገሪቱ የጤና ሚኒስትር ገልጸዋል። ሚኒስትሩ አያይዘውም እስካሁን ባለው ጊዜ ስድስት መቶ 00 በሽተኞች ከሆስፒታሎች ሸሽተው እንደወጡ ሌሎች በሺዎች የሚቆጠሩ ደግሞ በቫይረሱ እንዳይያዙ በመፍራት ሐኪም ቤት መሄዱን እንደሚያስወግዱ ተናግረዋል። አድማጮች የአፍሪካ ሀገሮች በአሁኑ በዓለም አቀፉ ወረርሽኝ ወቅት የገጠሟቸው ተግዳሮቶችን አስመልክቶና የካሜሩን በሽተኞች በኮሮና ቫይረስ እንዳያዙ በመፍራት ከሆስፒታሎች እየሸሹ መሆናቸውን የሚገልጸው ፕሮግራማችን እዚህ ላይ አበቃ። ሳምንት በሌላ ርስ እስክንገናኝ በደህና ቆዩን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ ኤፍኤም 943 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር እንሻገር። አፍን በመግሞጥሞጥ ኮቪድ-19ን መከላከልም ሆነ ስርጭቱን መቀነስ የሚያስችል ሳይንሳዊ ጥናት እየሰራ መሆኑን የደብረ ብርሃን ዩኒቨርሲቲ ያስታወቀ ይለናል። መስፍን አድራጌ ባደረሰን ዘገባ ባህላዊ ሕክምናና አገር በቀል እጽዋትን ከዘመናዊ ሳይንስ ጋር አስተሳስሮ በመሰራት ላይ ያለው ጥናት እውቅና ካገኘ በሕክምናው ዘርፍ ኢትዮጵያን በበጎ የሚያስጠራ ነው መባሉንም ጠቅሷል። መስፍን አድራጌ ከደሴ ዓለም አቀፉ የጤና ጠንቅ ኮቪድ-19 ከመጣ ጀምሮ ሳይንቲስቶች ለደዌው ምን አይነት ፈውስ ይዘው ይመጡ ይሆን የሚለው የብዙሃኑ የዕለት ተዕለት ጥያቄ ሆኗል። አራቱ የምህጎች ለደራሽ ወረርሽኝ የመከላከያ ዘዴ ተደርገው ይቆጠራሉ፦ የአፍኛ አፍንጫ ጭንብል መልበስ፣ እጅን መታጠብ፣ እርቀትን መጠበቅና ቤት ውስጥ መቆየት። በደብረ ብርሃን ዩኒቨርሲቲ መምህርና በደብረ ብርሃን ሆስፒታል ጠቅላላ ሐኪም የሆኑት ዶክተር መስፍን በላይነህ ግን አምስተኛ የምህግ መካተት አለበት የሚል አቋም አላቸው፤ መጉመጥመጥ ከዚህ ሳይንሳዊ እይታ ከሄድን አንድ የተረሳ ነገር ግን ውጤታማ ሊያደርገን የሚችል የመከላከያ መንገድ አለ። ስለዚህ እዚህ ላይ ዓለም ሰው ቢያተኩር ኮሮና ከመከላከል አንጻር ውጤታማ ሊሆን ይችላል የሚል መነሻ ሀሳብ ይዘን አሁን ለዚህ ተግባር የሚያገለግል መቁመጥ መቻል እየሰራን እንገኛለን። ዶክተር መስፍን ሰሜን ሸዋ መንዝ አካባቢ ነው የተወለዱት። ዘመናዊው ህክምና ባልተዳረሰበት ቀያቸው አገረ በቀል እጽዋት ደዌ ፈዋሽ ነፍስ መላሽ መሆናቸው ቸውን እያዩ አድገዋል። የአገር ባህል ሐኪሞች የአልጋ ቁራኛ የደዌ ምርኮኛ የነበሩትን ሲፈውሱ አይተዋል። እናም ሰሞነኛው ኮቪድ-19 ሲመጣ ዘመናዊውን የህክምና እውቀታቸውን ከአገር ባህሉ ህክምና ጋር ቀናጅቶ አሻራቸውን ለማሳረፍ ወደኋላ አላሉም። ሰባት ከሚደርሱ አጋሮቻቸው ጋር በመሆን የመድኃኒትነት ባህሪ ካላቸውና በአገር ባህል ህክምና ፈዋሽነታቸው ከተረጋገጠ አገር በቀል እጽዋት ጸረ ጀርም የመጉመጥመጫ ኬሚካል እየሰሩ ነው። ምርምሮ ምራቅን ማ ከም የሚል ጽንሰ ሀሳብ ይዟል። እጃችንን በአልኮል እና በሳሙናና በውሃ በመጠቀም ታጠቡ፣ ኮሮናን ይገላል ተብሏል። መሰረታዊ ሀሳቡ ከሰው የወጣ ኮሮና የተለያዩ ነገሮችን ስንነካ እጃችን ላይ ልናነሳ እንችላለን ነው። የሳይንስ ሀሳብ ይሄ ከሆነ ከእጃችን ቀጥሎ ወዴት ነው የምንወስደው? ወደ አፋችን፣ ወደ አፍንጫችን ነው። ከአየርን በቀጥታ ወደ አፋችን ሊገባ ይችላል። ስለዚህ አፍና አፍንጫችንን እንደ ግዛዊ መተላለፊያ ኮሪደር ይጠቀምበታል። በተለይ ደግሞ አሁን ማስክ እየተጠቀምን ነው። ማስኩን ስናወልቅ እጃችንን እንታጠባለን። ማስክ ነቅተናል ብለን አፋችን ውስጥ ግን የቫይረስ ክምችት አለ ብለን እናጥባለን። እኛ ማስክ አጠቃቀማችንም የራሱ ችግር አለበት። የማስኩም ደረጃ ራሱ ጥያቄ ውስጥ ይገባል። አንዳንዴ ጥያቄ ውስጥ ይገባል። ማስክ ተጠቅመን ስናወልቅ ምግብ እንመገባለን። ምንም ሳናደርግ አፋችንን ማለት ነው። ምግብ ስንመገብ ደግሞ ወደ አንጀታችን ማዋጣችን ቫይረሱ እንደውም ወደ ሰውነታችን እንዲዛመት ያደርጋል። አንዳንድ ጊዜ አፋችሁን ለብ ውሃ ከዛ ወደ ውስጥ ዋጡት የሚባላለ ምክንያቱም ጨጓራ ውስጥ አሲድ አለ፣ ቫይረሱን ይገለዋል። ይህ ግን የተሳሳተ መረጃ ነው። ቫይረሱ እንደውም ለአሲድ አካባቢ ላይ በከፍተኛ መጠን የመቆየት አለው። ይህ የተሳሳተው አካሄድ መታረም አለበት። ማስክ ተጠቅሞ ሲያወልክ እጁን እንደሚታጠበው ሁሉ አፍና ፍንጫውንም በጸረ ጀርም ኬሚካል ማጽዳት አለበት የሚለው የመጀመሪያው ሀሳብ። ስለዚህ ይህን ሰው በኖርማል በሚተነፍስበት ሰዓት በሚያወራ ሰዓት ከምራቁ ላይ ይወጡ ወደ ውጭ ክፍሎች የምንላቸው ደቃቅ እርተበታዘ ፓርቲ ክሎች የማይታዩ ናቸው ጣቦች ናቸው በመጉ መጥመጥ ወደ ውጭ የሚወጣውን ድሮኬት ታክሙ እንዲወጣ ማድረግ ይቻላል እርጥበታዘልና ቫይረሱን የያዙ በአይኑ የማይታዩ ነጠብጣቦች በአየር ላይ የሚኖራቸውን ቆይታ በማስቀረት አየር ወለዳዊ ስርጭታቸው እንዲቀንስ የማድረግ ብቃት እንዳለውም ይናገራሉ አዘል ነጠብ ነጠብጣቦች ከአንድ ሰው ወደ ውጭ ሲወጡ አየር ላይ ከሰአታት ድረስ ተንጠልጥለው ይቆያል በውስጣቸው ቫይረስ አንዱ ስለዚህ ለአስር ደቂቃ አንድ ሰአት ለሰላሳ ደቂቃ ለመቆየት የሚወስነው ዋናው በውስጣቸው ያለው የውሃ መጠን ውሀው ከቀነሰ በአየር የመቆየት እድላቸው ከፍተኛ ይሆናል ከጨመረ ደግሞ በአየር ላይ የመንሳፈፍ እድላቸው ይቀንሳል ምክንያቱም ክብደት ስለሚጨምቅ ወደ መሬት ቶሎ እንዲዘቅጡ ያደርጋል ይህ ደግሞ የኮሮና መተላለፊያ መንገድን በእጅጉ የሚያስተካክል ነው ሚሆኑ ምክንያቱም ከአየር ወለድ ወደ ንቅ ይቀይረዋል ማለት ነው እነዚህ ብሮክሌቶች ዘጠና ፐርሰንት የሚሆነው ውሀ ነው ስለዚህ አየር ላይ በሚንጠለጠሉ ሰአት ዋው ይተናል ይህንን ትነት መከላከል ነው ይሄ ድሮክሌት ጋይድሬሽን ፕሪቬንሽን ህክምና ማለት ነ ኬሚካል የምጠቀም አንደኛ የውሃ መጠን እንጨምራለን ሁለተኛ የማይተኑ ነገሮችን በጠረጀርም ኬሚካሉ ይጨመራሉ ስለሚጨመሩ የድሮፕሌት ፕሪቬንሽን ማድረግ ይቻላል ይህም በማድረጋችን በኮሮና መተላለፊያ መንገድ ላይ አብዮት ማምጣት ይቻላል በአየር ላይ እንዳይንጠለጠል ማድረጉ በእርግጥ አንዱን የመከላከያ ዘዴ ይችላልወደ ይችላል ወደ መሬት ከወረደ በኋላ ግን በግር መረገጥ እና ምስር ችግሮች አይባዛም። በእሱ ላይ ምንድ ነው አንደኛ ምራቁ ታክቦ ይወጣል ሚለናለን ግን ሙሉ ለሙሉ እንኳን አልታሰምም ባይባል እጅጉ ስብስብ ከሆኖ የአየር ወለድ ስርጭት የተሻለ የመከላከል አማራጭ ወዳለው ወደ መሬት ማውረድ ይቻላል ይህ ከሆነ ደግሞ ንክኪን በመቀነስ እና የመከላከያ አልባሳትን በመጠቀም ስርጭቱን መቀነስ ይቻላል ይላሉ ዶክተር መስፍን የፈጠራ ስራቸው የደረሰበትን እንዲህ ያስረዳሉ ሲሆን ሀገራችን ውስጥ መደረግ ያለባቸው የቅድመ ላብራቶሪ ፍተሻዎች ጨርሰናል ከዛ በኋላ በእንስሳት ላይም ውጤታማ ሆኗል ምንም ት እንደሌለው ማለት የጎንዮሽ ጉዳት አለ የለውም የሚለውን ነው ከዚህ በኋላ እንግዲህ የቀረ ፎርሙሌሽን ወይም ደግሞ የማዘጋጀት ነው እሱ ደግሞ አስታውቅ ቡል ከሆነ የደብረ ብርሃን ዩኒቨርሲቲ እነዚህንና መሰል የምርምር ተግባራትን እያበረታታ እንደሆነ በዩኒቨርሲቲ የጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር አልማዝ አፈራህ ጠቅሰዋል። በዩኒቨርሲቲያችን በርካታ ምርምሮች በመሰራት ላይ ይገኛሉ። ከኮቪድ አስራ ዘጠኝ ጋር ተያያዘ አስራ ሶስት የሚሆኑ የምርምር ስራዎች አሉ። በተለይም ግን ባህላዊ መድኃኒት ቅመም አንጻር ማለትም ባህላዊ እጽዋትን ተጠቅሞ በዘመናዊ መልኩ የመከላከያ ዘዴዎች አድርጎ ከመጣ ለማንጻት አራት ያህል ምርምሮች ስራ ላይ ናቸው። ሰፋ ሰጪ ነገር እንዳለ እንገምታለን። ከባህል ሕክምና ጋር ትኩረት አድርጋችሁ እንድትሰሩ ያነሳሳችሁ ዋናው ምክንያት ምን ይሆን? ሰሜን ሸዋ ቀደም ባሉት ዘመናት እንደምናውቀው የነገስታት ሀገር ነው። በዚህም እንደ ዋና ምሳሌ የምናነሳቸው አጼ ምኒልክ ነው። የአጼ ምኒልክ አንኮበር ቤተ መንግስት እና ዙሪያው በርካታ የሆኑ የባህላዊ መድኃኒት የሚሆኑ እጽዋቶች ይገኛሉ። ከዚያ አንጻር በርካታ ስራ እየተሰራ ይገኛል። የምርምር ውጤቱ ነባሮቹ የመከላከል ህጎች እንዲጠናከሩ በማድረግ የስርጭቱን አድማሰን እንዲቀንስ ያስችላል ተብሎለታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።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 ጎረቤቶች ዎች ናቸው። ባልደረቦች ዎች ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ዎች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ at voanews.com. v o a l e a d e r s at voanews.com. ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችንም አብረንን እናመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት ከምሽቱ 3 ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የንሳ ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬ ከዋና አዘጋጃው ትስታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም።